ባሳለፍናቸው ጥቂት ወራት ብቻ አራት ፊሊፒኖች እህቶቻችን አጥተናል። ይህ ሁሉ የሚሆነው በኩዌት ነው። በሀገራችሁ ተመለሱ ን በሀገራችሁ ክብራችሁ ተጠብቆ ትኖራላችሁ። የፊሊፒን ፕሬዝዳንት ፕሬዚዳንት ሮድሪጎ ያስተላለፉትን ትዕዛዝ ተከትሎ የኩዌት የውጭ ጉዳይ ሚኒስትር ሼህ ሳባህ ካልድ አልሳባህ እገዳው በኩዌትና በፊሊፒን መካከል ያለውን ግንኙነት የሚያሻክር ነው በማለት አጥብቀው ኮንነውታል። በኩዌት የሚገኙ የፊሊፒን ዜጎች ያለምንም መሸማቀቅ በተረጋጋ መንፈስ ስራቸው እንዲሰሩ የመከሩት የውጭ ጉዳይ ሚኒስትሩ ሼህ ሳባህ ለተፈጠረው አለመግባባት ምክንያት የሆነችው የፊሊፒን ዜጋ ጉዳይ በተገቢው መንገድ ተጣርቶ ይፋ የመግለጫ እንደሚሰጥ አስታውቋል። ኩዌታውያን በተፈጠረው እገዳ ዙሪያ የተደባለቀ ስሜት የሚስተዋልበት አስተያየት በመስጠት ላይ መሆናቸውም ተዘግቧል። እንዲያውም ግልግል ነው። ሰራተኛ በገንዘብህ እስከ 120 ዲናር አምጥተህ አለቃ ትሆንብሃለች። አንድ አመት አሊያም ደግሞ ሁለት ወራት ከሰራች በኋላ ጠፍታ ትሰራለች። ስለዚህ እግዳው አይጎዳንም፣ እንዲያውም ግልግል ነው። ሌሎች ኩዌታውያን በበኩላቸው ዜጎች ለቤት ሰራተኛ የሚያወጡት ወጪ ከፍተኛ እየሆነ መምጣቱን ያስረዳሉ። ያሁኑ የፊሊፒኖች እገዳ ይጎዳናል። ሰራተኛ እጥረት በመኖሩ ኩዌታውያን የጠፉ ሰራተኞችን እስከ 1200 ዲናር ከፍ ያለ ደሞዝ እንዲጠይቁ አድርጓቸዋል። ጉዳዩ በእውነት አሳሳቢ ነው። ብስበት የፊሊፒን መንግስት እገዳ ከጣለ ወዲህ በኮንትራት ያመጣናቸው ሰራተኞች የወር ደሞዛቸውን ከ120 ወደ 150 ከፍ እንዲላቸው እየጠየቁን ነው ወይ ደሞዝ ጨምሩልን እንስራ አለበለዚያ ግን ሀገራችን ንግባ ማለትና እኛኑ ማጨናነቅ ጀምረዋል ይህ አሳሳቢ ሁኔታ ነው እገዳውን ተከትሎ አስተያየት የሚሰጡ የውጭ ዜጎች የፊሊፒን መንግስት የወሰደውን እርምጃ በማወደስ ላይ ናቸው ለረዥም ዓመታት በሀገረ ኩዌት የኖረውን ጣት ኒዛር ያላደገ ፊሊፒን መንግስት የወሰደው እርምጃ ሌሎች ሀገራትም መነቃቃት ፈጥሯል፣ ሲል እንዲህ ያስረዳል። በእርግጠኝነት የሚያስፈልገው እንዲህ ጠንካራ የሆነ ለዜጎች መብት የቆመ የሚከራከር ተቋም መንግስት ያስፈልጋል። ኢትዮጵያኖችን ጨምሮ ጀምሮ ለሁሉም ዜጎቻቸው አረብ ሀገር ላይ ለሚሰሩ ዜጎች ትልቅ መነቃቃትን ና ለውጥን ሊያመጣ የሚችል እንቅስቃሴ ነው የፊሊፒን መንግስት የጀመረው። በአረብ ሀገር ስደተኞች ዙሪያ መጠነ ሰፊ ስራ በመስራት የሚታወቀው ጋዜጠኛ መሳያ ከሌሉ በበኩሉ ኢትዮጵያውያን በአረብ ሀገራት በተለያየ መንገድ ወጣው መቅረታቸውንና ጠንካራ የሆነ ስራ ባለመሰራቱ ኢትዮጵያውያን የተለያየ መብት ረገጣ ደርሶባቸው በየሆስፒታሉ ና በየአስክሬን ማቀዝቀዣው ያላስተዋሽ ወድቀው እንደሚገኙ ያስረዳል። ዛሬ ፊሊፒን ሀገር መንግስት ይህን ሲያወጣ አስክሬን ተገኘ ብሎ ነው። አመት ሙሉ የተቀመጠ ግን በየበረሃው በየሬፍሪጅሬተሩ፣ በየቤቱ ወድቀው ያሉ የእኛስ ሀገር ልጆች አስክሬን ወይም ደግሞ በተለምዶ ጠፉብን፣ ገሌ ጠፋች፣ ገሌ ጠፋ እየተባለ መሞታቸውን መኖራቸውን የማናቃቸው በርካቶች ዜጎች ስላሉ በዚህ ላይ በጣም በጣም ትልቅ ትልቅ ስራ መሰራት አለበት ብዬ ነው የማስበው። እንዳንድ ትልቅ ምሳሌ ለመስጠት እንደውም በሳውዲ አረቢያ ውስጥ ለአስራ ስድስት አመት ያህል በህክምና ስህተት በአልጋ ላይ የተኛው ነው መሐመድን እንደ ትልቅ ምሳሌ መውሰድ እንችላለን። የሳውዲ መንግስት የሚያውቀው ይፋዊ ጉዳይ ሆኖ የእኛ ሀገር ኤምባሲ እንዴት የዚህን ልጅ ጉዳይ ማስከበር አልቻለም ወይም ደግሞ ወደ ሀገር ውስጥም እንዲገባ ወይም የተሻለ ህክምና እንዲያገኝ ወይም ደግሞ የጉዳት ካሳው እንዲፈጸምለት ያልተደረገበት ምክንያት ምንድን ነው? በዱባይ በረሺድ የሚባሉ ሆስፒታል እስከማውቀው ድረስ ስምንት አመት ሙሉ በመኪና አደጋ ተኝቶ ኮማ ውስጥ ያለ ልጅ አለ። ዘመድ ነኝ የሚልም የለም፣ የሚከታተለውም አካል የለም። መጨረሻው ሞት ነው የሚጠበቀው። ቤይሩት ላይ በወር በአማካኝ አስራ አምስት አስክሬኖች እያየን ያለ ነው የዜጎች ኤምባሲዎቻችንን እና ስለዚህ እንዲህ እንዲህ አይነት ጉዳዮች በየቦታው አሉ። ለሰብአዊ መብት ጥሰት በየሀገሩ ያሉ ኤምባሲዎቻችን የሚያስቀምጡት ወይም ደግሞ የሚከተሉት አቋም ምን ያህል የወረደ እንደሆነ ይህን በግልጽ ማስቀመጥ ይቻላል። የዜጎችን መብት ማስከበር እስከሆነ ድረስ ከማህበረሰቡ ጋር ተቀራርበው መስራት ይጠበቅባቸዋል። እንግዲህ ፊሊፒን በጣም ትልቅ ምሳሌ ሆና ገዝፋለች። ምክንያቱም በአንድ ዜጋ ምክንያት ይህን ያህል ታላቅ እርምጃ መውሰድ የሚቻልበት አቅም በእኛም ኤምባሲ፣ በእኛም ሰዎች፣ በእኛም መንግስት በኩል መደረግ አለበት። ለጀርመን ድምጽ ራዲዮ ነቢዩ ሲራ ከጅዳ ሳውዲ አረቢያ።